በአማራ ክልል በተከሰተው የጸጥታ ችግር ምክንያት አስፈላጊ ቁጥጥርና ክትትል ባለመደረጉ በሶስት ወራት ውስጥ 37 ሰዎች በወባ መሞታቸውን በአንድ ሳምንት ብቻ ደግሞ ከ64 ሺ ሰዎች በላይ መያዛቸውን ክልሉ አስታውቋል። የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንከር ለቪኤ እንደተናገሩት ባለፉት ሶስት ወራት ብቻ ከ600 ሺህ በላይ ሰዎች በበሽታው መያዛቸውን ተናግረዋል። የወባ ወረርሽኙ በብዛት ተከስቶባቸዋል በተባሉት ምዕራብ ጎጃም ዞን ጃቢ ጠህናን ወረዳና በባህር ዳር ዙሪያ የሚገኙ ነዋሪዎችና የአካባቢ ባለስልጣናት ወረርሽኙ ከቁጥር ውጪ እንዳይሆን ስጋታቸውን ገልጸዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቅርቡ ለአሜሪካ ድምፅ በሰጡት አስተያየት የወረርሽኙ ሰባ በመቶ የሚሆነው ስርጭት በ222 ወረዳዎች መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ታሰማናለች። ካለፈው ዓመት ጥር ወር ጀምሮ በኢትዮጵያ ከአንድ ሺህ በላይ ሰዎች በወባ ወረርሽኝ ሳቢያ መሞታቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ዩኤንኦቻ በዚህ ወር መጀመሪያ ባወጣው ሪፖርት አስታውቋል። የወባ በሽታ ወረርሽኝ ተከስቶባቸዋል ከተባሉት ክልሎች አንዱ በሆነው አማራ ክልል በተከሰተው የጸጥታ ችግር ምክንያት አስፈላጊ ቁጥጥርና ክትትል ባለመደረጉ በሶስት ወራት ውስጥ ሰላሳ ሰባት ሰዎች በወባ መሞታቸውን በክልሉ ጤና ኢንስቲትዩት የወባ መከላከልና መቆጣጠር ፕሮግራም አስታውቋል። የተቋሙ የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንክር በክልሉ የወባ ወረርሽኝ አስደንጋጭ ደረጃ ላይ መድረሱን ለቪኦኤ ተናግረዋል። በአሳለፍናቸው ሶስት ወራት ከበአለም ጤና ድርጅት ሳምንታት አቆጣጠር ከሀያ ስምንት እስከ አርባ አንድ ድረስ ወደ ስድስት መቶ አስራ ሁለት ሺህ የሚሆኑ የወባ ህሙማን ናቸው ሪፖርት የተደረጉት እንግዲህ ከስድስት መቶ አስራ ሁለት ሺህ በላይ ህሙማን እስካሁን ሰላሳ ሰባት የሚሆኑ ሞት ነው የተመዘገበው። ይህ የሚያሳየው ደግሞ ያው ሰው ይታከማል፣ አገልግሎቱን ያገኛል። በየሳምንት በመረጃችን መሰረት በሳምንት ስልሳ አራት ሺህ የሚሆን የወባ ህሙማን ነው ሪፖርት የተደረገ በአንድ ሳምንት ብቻ። ይህ ደግሞ ከዚህ በፊት በባለፈው ባሳለፍናቸው አመታት ሪፖርት ተደርጎ ያውቅም እና ይሄ ጭማሪው እጅግ በጣም በጣም የተለየ የሚባል ነው። የማጓጓዝ ችግር አለብን እንደ ክልል ማለት ነው። በክልሉ የቀጠለው ግጭት፣ የአየር ንብረት ለውጥ፣ በልማት ቀጠናዎች አካባቢ ያለው የሰዎች ፍልሰት መጨመር፣ የተጠናከረ የአካባቢ ቁጥጥር ስራ ለመሰራትና አጎበርን በአግባቡ አለመጠቀምን አቶ ዳምጤ ለወረርሽኙ መስፋፋት እንደ ምክንያት የጠቀሷቸው ናቸው። በክልሉ ወረርሽኝ ተስፋፍቶባቸዋል ከተባሉት አካባቢዎች ውስጥ ቀዳሚውን ስፍራ የሚይዘው የአዊ ብሔረሰብ አስተዳደር ዞን ሲሆን በደቡብ ጎንደርና ማዕከላዊ ጎንደርን ጨምሮ በጥቅሉ በአርባ ቀዳሚ ወረዳዎች ተስፋፍቶ እንደሚገኝ ተናግረዋል። በምዕራብ ጎጃም ዞን የጃቢ ጠናን ወረዳ ምክትል ጤና ጽሕፈት ቤት ኃላፊ አቶ ሰፊ ነው ይፍረድ በወረዳው የተስፋፋው የወባ ወረርሽኝ ከአምስት ዓመት ወዲህ በጣም ከፍተኛ ከመሆኑ የተነሳ ሰዎች መሞታቸውን ተናግረዋል። ወረርሽኙ ጎልቶ የሚታየውም በግጭት ምክንያት አካባቢያቸውን ለቀው በመጡ ተፈናቃዮች ላይ መሆኑን ተናግረዋል። ከዚህ በፊት ለተወሰነ ጊዜያት ቀንሶ የነበረው አሁን ወረርሽ በሁሉም ቀበሌዎች፣ በሁሉም አካባቢዎች ማህበረሰቡ ወረርሽ ላይ ያለው በሳምንት ከሶስት ሺህ ስድስት መቶ በላይ እየታየ ነው። ከዚህ በፊት በዚያ ልክ ታይቶ አይታወቅ ነበር

ከሶስት ዓመት በፊት ከቤንሻንጉል ጉምዝ ክልል ተፈናቅለው ባህር ዳር እንደሚገኙና በስጋት ምክንያት ስማቸውን መናገር ያልፈለጉ አንድ አስተያየት ሰጪ በከተማው በተከሰተው የወባ በሽታ ወረርሽኝ ከህፃን እስከ አዋቂ በመያዙ ትኩረት እንዲሰጠው መክረዋል። እንኳን ህፃን ቀርቶ የሚባል አለ ብሎ የሚያስተናግድ ባለሙያ አታገኝም አንድ ስህተች ውጭ ግዛ የሚባል አምስት መቶ ስድስት መቶ ይልሳል ነጻ የመጣ ካርቱ መንግስት ጋር አላገኘ ሆነ ግለሰብ እንዴት እንደሚያገኝ። አቶ ዳምጤ ህብረተሰቡ ጥንቃቄ ማድረግ እንዳለበት አሳስበዋል። ማህበረሰቡ በአካባቢ ቁጥጥር ስራ ላይ መሳተፍ ቢቻል አካባቢውን ማፋሰስ፣ ማዳፈን፣ ማዳረቅ ቢቻል የትንኝ መራቢያ ቦታዎችን የመድፈን የመጥረግ ውሃዎች እንዳይቆሙ የማድረግ ስራ ላይ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ከሁለት ሳምንት በፊት ለአሜሪካ ድምጽ በሰጡት አስተያየት በጋምቤላ በቤኒሻንጉል ጉሙዝ እና አማራ በአጠቃላይ ከሁለት መቶ ሀያ ሁለት በላይ ወረዳዎች የወባ ወረርሽኝ እንደተስፋፋባቸው ጠቁመዋል። ቀጣይ ወራቶች ወባ የሚራባባቸው ወራቶች በመሆኑ ጠንካራ የቁጥጥርና የመከላከል ስራ መሰራት ይጠበቃል ብለዋል። የዓለም የጤና ድርጅት መስከረም 21 ቀን 2017 ዓ.ም በወጣው ባወጣው ሪፖርት ካለፈው ዓመት ጥር ወር እስከዚህ ዓመት መስከረም ድረስ ባሉት 9 ወራት ውስጥ በኢትዮጵያ ባለው የወባ በሽታ ስርጭት 1023 ሰዎች መሞታቸውንና ከ5.9 ሚሊዮን በላይ ደግሞ በበሽታው መያዛቸውን አስታውቋል። በተጠቀሰው ጊዜ ውስጥ የተመዘገበው የሞትና የታማሚዎች ብዛት ቀደም ባለው ዓመት ከነበረው ጋር ሲነጻጸር ከፍተኛ መሆኑንም የተቋሙ ሪፖርት አመልክቷል። ለአሜሪካ a